ትናንትና ባርሴሎና፣ ዛሬ ጠዋት ደግሞ ካምብርሊስ በተባሉ የስጳኝ ከተሞች አሸባሪዎች ናቸው የተባሉ ተጠርጣሪዎች በመኪና ባደረሱት አደጋ 13ቱ ሞተዋል፣ 100 ያክል ቆስለዋል ነው የሚባለው። ይህቺ ሁለተኛዋ ከተማ ካምብርሊስ ደግሞ ተመሳሳይ አደጋ ለመጣል ሲሙ የሞከሩ ናቸው የተባሉ አምስት ሰዎችን ፖሊስ በጥይት ደብድቦ ገድሏቸዋል። ምንድን ነው አሁን እስቲ ዛሬ ማምሻ ያለው ዛሬ ያለው የጠዋት ከባርሴሎና መቶ ኪሎ ሜትር ርቀት ባለችው የባህር ዳርቻ ከተማ የተፈጸመው ነው። ትናንትና በቫን ፊያት መኪና በባርሴሎና ጎዳና ወዲያና ወዲህ እያለ ሰላማዊ ሰዎችን ጉዳት ያደረሰ የተባለው ሰው እስካሁንም አልተያዘም። የታሰሩ ሰዎች አሉ፣ ግን እያሽከረከረ የነበረው ሰው እንዳልተያዘ እና እሱም ፍለጋ ላይ እንደሆነ ነው እየተገለጸ ያለው የስፔን ባለስልጣኖች እና ህዝብ አንድ ላይ ሆኖ የሞቱትንና የደረሰውን ጉዳት በማሰብ በምንም አይነት ቢሆንም በዚህ በአሸባሪዎቹ የዕለት ተዕለት ህይወታቸው እንደማይለወጥ አሸባሪዎችን እንደሚታገሉ ያንንም ለማድረግ ደግሞ በአንድነት መቆም በቅንጅት መስራት የሚያስፈልግ መሆኑን በተለይ እኩለ ቀን ላይ ባካሄዱት የጸሎት ስነስርዓት ያስታወቁበት ሁኔታ ነው ያለው። ከመቶ በላይ የቆሰሉ ወደ አስራ አራት እንደደረሱ ነው። የሞቱት ደግሞ ከዛሬ ጠዋት ከሞተቹ አንድ ሴት ጋር የሰላሳ አራት ሀገር ዜጎች ናቸው ተብሏል። የሞቱና የቆሰሉት እንደምናውቀው፣ ባርሴሎና የሀገር ጎብኚዎች ከተማ ነች። ከየአካባቢው ውግዘት እንሰማለን፣ ግን እንዲያው አውሮፓ ህብረት ይሁንና ሌሎቹ የአውሮፓ ሀገሮች መሪዎች ምን አሉ? በጫጭሩ ንገረኝ ሁሉም ይሄ አስደንግጧቸዋል። ሁሉም አውግዘውታል። ይህ ሽብርና ጥቃት ደግሞ የሁሉም እንደሆነ ህመሙ የሁሉም እንደሆነ ጥቃቱ የሁሉም እንደሆነ እንደገለጽከው ከሰላሳ በላይ ሀገሮች ዜጎች ናቸው በዚህ ጥቃት ተጠቂ የሆኑት። ስለዚህ የአውሮፓ ህብረት ሀገሮች ከሆኑት ውስጥ ያልተጠቃ ወይም ዜጋው ያልሞተበት ሀገሮች በጣም ጥቂቶች ናቸው። ከዚያ ውጭ ከአውስትራሊያ እስከ አርጀንቲና ድረስ ከአልጄሪያ እስከ ፔሩ ድረስ ዜጎች ይካትታሉ እና ይሄ የሽብርን አለም አቀፋዊነት የሚያሳይ ነው እና የበለጠ በተቀናጀ ሁኔታ በመስራት ይህንን አሸባሪነት መታገል አለብን የሚል ጥሪ ነው ከየአቅጣጫው እየተሰማ ያለው። የሚታገሉበት አዲስ ስልት ግን የጠቆመ የለም ከውግዘቱና ያው የተለመደው አይነት ማስፈራራት ወይም ዛቻ በስተቀር እሱ ነው። እንደውም ስልቱ ላይ አሁን እንደምታውቀው የአሁኑ ስልት ደግሞ በጣም ቀላል የሆነ ግን ብዙ ጉዳት ሊያደርስ የሚችል በመኪና ጥቃት የማድረስ ነው። እንግዲህ ባርሴሎና ሰባተኛዋ በአውሮፓ የመኪና ጥቃት የተፈጸመባት ከተማ ነች። ፈረንሳይ ኒስ፣ ከመቶ ሰዎች በላይ የሞቱበት ሁኔታ ነው የምናስታውሰው። በርሊን እንደዚሁ ለንደን እነዚህ እንግዲህ በተለይ ወቅት እየተጠበቀ ብዙ በሚገኝበትና ሰዎች ደግሞ እየተዝናኑ ባሉበት ሁኔታ በትክክል አሸባሪዎቹ ሽብርን ለመንዛት በሚያመቻቸው ሁኔታ እና ኢላማ አድርገው እየሄዱ እና እየፈጸሙ ያሉበት ሁኔታ ነው። ስለዚህ ይህንን ሁኔታ ይህን የሽብር ስልት እንዴት ነው መከላከል የሚቻለው? ካለፉት ጊዜያት ወዲህ የአውሮፓ ሕብረት መረጃዎችን በመለዋወጥ የጸጥታ ስጋቶችን ደረጃ ከፍ በማድረግ ብዙ መሻሻሎች ተደርጓል ተብሎ ነው የነበረው። አሁን ደግሞ ቀላል በሆነው እና በቀላሉ በሚገኝ መሳሪያ ጥቃት እየተፈጸመ ነው እና እንዴት ነው የመኪና ላይ ጥቃትን መቀነስ የሚቻለው የሚለው ደግሞ ትልቁ የመገናኛ ብዙኃን እየተወያዩበት ያለው ሰዎችም እየተነጋገሩበት ያለው ነው። ስለዚህ የተበታተነና ከጭንቀት የሚመጣ ካልሆነ በስተቀር ዘላቂነትና ችግሩን ሊያሰ ያለው የሚችል መፍትሄ በማምጣት በኩል ግን ገና ብዙ ነው የሚመስለው። ስለዚህ አሁን በማውገዙ እና የሀዘኑ ተካፋይ መሆኑን ከመግለጽ ውጭ በተጨባጭ በፖሊሲ በተግባር ይሄ ይሄ የሚል ነገር ገና አልወጣም። እንግዲህ ወደፊት የሚታይ ነው የሚሆን። በጣም አመሰግናለሁ ገበያው ንጉሴ፣ ለሰጠህን አስተያየት። እኔም አመሰግናለሁ። ነገር